የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንድ ዘወትር ከምሽቱ ሶስት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ዛሬ በኢትዮጵያ ውስጥ የሚታየው አሳሳቢ ሁኔታ ዜጎች መቀራረብ አልቻሉም። ዜጎች መነጋገር አልቻሉም። ዜጎች መደማመጥ አልቻሉም። ዜጎቹ መተማመን አልቻሉም። አንዱ ዲሞክራሲ ውበቱ ልዩነትን ማስተናገድ ነው። አሁን በአገር ጉዳይ ላይ ዛሬ የምንወያያለን። ያሰማናችሁም ከአቶ ታደለ ደርሰ ውይይት የቀነጨብነው ነው። ተከታተሉ። እኛ በክርስቶስ ልደት ነው የምንቆጥረው ሁለት ሺ አስር ነው። በፀሐይ ጨረቃ በሚቆጥሩ ሰዎች ግን ሁለት ሺ አስራ ስምንት ነው። ወይም ደግሞ ሉዊስ ሶላር ሲስተም የሚሉት የጨረቃና የፀሐይ ጥምርጫ አቆጣጠር ማለት ነው። የአውሮፓውያኑን አዲስ አመት ልንቀበል ዛሬ ዋዜማው ላይ አይደለን? የኢትዮጵያው ከባተማ አራተኛ ወሩን ሊያስቆጥር ቀናት ናቸው የቀሩት መሆኑን በኢትዮጵያና በአውሮፓውያኑ ያለው የዘመን አቆጣጠር ምን አለያየው? መጋቤ ብሉይ ዕዝራ ለገሰ ማብራሪያውን ሰጥተውናል። በተረፈ እንግዲህ አዲሱን ዓመት ለምትቀበሉ እንኳን አደረሳችሁ ዘመኑም የፍስሐና የጤና ይሁንላችሁ እንላለን። የተለመደ የናፍቆት ሰላምታችን የሚደርሳችሁ ከፕሮግራሙ አቀነባባሪ ንጉሡ ታምሬ ጋር አዘጋጅና አቅራቢዎቹ አሉላ ከበደና አዲሱ አበበ ነን። ከዜናው ንባብ ቀጥሎ የዛሬ ታኅሣሥ 22 2010 የራዲዮ መጽሔት መሰናዶ ይቀጥላል። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችው ዜናውን የማሰማችው ሰሎሞን አባተ ነኝ። አዲሱን 2018 ዓመተ ምሕረት የተቀበላችሁ ሁሉ እንኳን ለአዲሱ ዓመት አደረሳችሁ። በአሁኗ ደቂቃ ህንድና በ19ኛው የጊዜ ቀጠና ውስጥ እያሉ ሁሉ አዲሱን ዓመት እያከበሩ ናቸው። ኢትዮጵያ የምትገኝበት 14ኛው የጊዜ ቀጠና ከሶስት ሰዓት ያነሰ ጊዜ መጠበቅ አለበት። እስከዚያው መጪውን ሰዓት ከእኛ ጋር ቆዩ። የኢህአደግ ስራ አስፈጻሚ ኮሚቴ ለ17 ቀናት ያካሄደውን ግምገማ አጠናቆ ትናንት ባወጣው መግለጫው ኢትዮጵያ በአንድ በኩል ግንባሩ በተከተለው መሰረታዊና ትክክለኛ ባለው አቅጣጫ ተገኝተዋል ባላቸው መልካም ውጤቶች በሚያስጎመጅ ሁኔታ ላይ እንደምትገኝ፣ በሌላ በኩል ደግሞ ፈጽመናቸዋል በሚላቸው ስህተቶችና ከእድገት ጋር ተያይዘው በተከሰቱ ሲል በገለጻቸው አዳዲስ ለውጦችና ፍላጎቶች ምክንያት ለጊዜውም ቢሆን በአሳሳቢ ወቅታዊ ችግሮች ተወጥራ የቆየችበት ሁኔታ መፈጠሩን መገምገሙን አስታውቋል። ግንባሩ ትናንት ባወጣው በዚሁ መግለጫው ስኬትና ድክመት ናቸው እንዲሁም የችግሮች ምንጮች ያላቸውን ጉዳዮች በስፋት ከዘረዘረ በኋላ ችግሮቹና በተራዘመ ትግል የተገነባቸውን አገር ለአደጋ ማጋለጥ የጀመሩት ጉድለቶች በዋነኛነት የኢህደግ ከፍተኛ አመራር በተለይም የሥራ አስፈጻሚ ኮሚቴው ድክመቶች ናቸው ብሏል። በመቀጠልም የስራ አስፈጻሚ ኮሚቴ አባላቱና የድርጅቱና የመንግስት ከፍተኛ ኃላፊዎች በተናጠልና በጋራ ስትራቴጂያዊና ታክቲካዊ አመራር የመስጠት ኃላፊነታቸውን ባለመወጣታቸው የተፈጠረ ችግር ነው። በዚህ ግምገማ የኢህአደግ ስራ አስፈጻሚ ኮሚቴና የመንግስት የበላይ አመራሮች ወቅቱ የሚጠይቀውን ስትራቴጂያዊ አመራር የመስጠት ጉድለታቸው ሰፊ እንደሆነ ታይቷል። ከፍተኛ አመራሩ ችግር አስቀድሞ የመለየት ተንትኖ የማወቅ የመፍቻ መንገዶች የመተለምና በዚሁ መሰረት የመፍታት ብቃቱ ወቅቱና መድረኩ ከሚጠይቀው ደረጃ ጋር አብሮ ባለማደጉ የተወሳሰበውን አገራዊ መድረክ በብቃት የመምራት ጉድለት እንደነበረበት የጋራ አቋም ተይዟል። በመሆኑም ለተፈጸመው ስህተትና ለደረሰው ጉዳት ከፍተኛ አመራሩ ኃላፊነቱን እንደሚወስድ ስምምነት ላይ ተደርሷል ሲል ይነበባል። ይሄው ለግንባሩ ቅርበት ባለው የሚዲያ ዘርፍ ዌብሳይት ላይ የወጣ መግለጫ። ከዚህ በመነሳት ይላል፣ መግለጫው በመቀጠል ስራ አስፈጻሚ ኮሚቴው መላ የአገራችን ህዝቦች በከባድ ተጋድሏቸው ያስመዘግቧቸውን ድሎች ጠብቆና አስፍቶ ለማስቀጠል ባለመቻሉ እንዲሁም በድርጅታችን ውስጥም ሆነ በአገራችን ውስጥ የሚታዩ ልዩ ልዩ ችግሮችን በጊዜና በከፍተኛ የኃላፊነት መንፈስ ለመፍታት ባለመቻሉ ለደረሰው ጉዳት ሙሉ ኃላፊነቱን ከመውሰድ በተጨማሪ ለመላ የአገራችን ህዝቦችና የድርጅታችን አባላትና ደጋፊዎቻችን ልባዊ ይቅርታ ይጠይቃል። የኢህአደግ ስራ አስፈጻሚ ኮሚቴው አጣዳፊ ችግሮችን እየፈታ ለዘላቂ ለውጥ መስራት አለበት ሲል ወስኗል። ባለ ስምንት ነጥብ የተግባር መመሪያ አውጥቷል የህዝቡን ሰላማዊ ኑሮ የሚያውኩ ማንኛውም እንቅስቃሴዎች ከህዝብ ጋር በመሆን በቁጥጥር ስር ለማዋል የመንግስት ሙሉ ኃላፊነት መንግስት ሙሉ ኃላፊነት ወስዶ እንዲያስፈጽም በኦሮሚያና በሶማሊያ ክልሎች የተፈጠረውን ጨምሮ በወሰንም ሆነ በሌሎች ምክንያቶች የሚያጋጥመውን ሞትንና መፈናቀል ሙሉ በሙሉ ለማስቆም መወሰኑን፣ በከፍተኛ አመራር ደረጃ የሚታይበትን ድክመት ለማስተካከል የርምት እርምጃ እንደሚወስድ፣ ወጣቶች የሚያነሷቸውን ጥያቄዎች በሚገባ ለመመለስ በልማትና በሀገራዊ አንድነት ዙሪያ መትጋት ሲኖርባቸው ህዝብን ከህዝብ ጋር በሚያራርቅ አፍራሽ ተግባር ውስጥ የተሰማሩ ያላቸው የግልና የመንግስት የሚዲያ ተቋማት አካሄዳቸውን የሚያስተካክሉበት ሁኔታ ለመፍጠር እንደሚንቀሳቀስ የስራ አስፈጻሚ ኮሚቴው አስታውቋል። በኢህአዴግ የስራ አስፈጻሚ ኮሚቴ ግምገማና መግለጫ ላይ ዝርዝር ዘገባዎችን ከተለያዩ የግንባሩና የመንግስት አካላት ተጨማሪ ማብራሪያዎችና ከባለሙያዎች ትንታኔዎች ጋር ሰሞኑን በስፋት ይዘን ለመመለስ ጥረት እናደርጋለን። ዛሬ ማዕከላዊ ኬንያ ውስጥ በደረሰ የመኪና አደጋ ቢያንስ 36 ሰው ሲሞት በሌሎች 11 ሰዎች ላይ ጉዳት ደርሷል የፈረንሳይ የዜና ወኪል ባሰራጨው ዘገባ ናኩሩ ኤልዶሬት አውራ ጎዳና ላይ ከቡሲያ ተነስቶ ሲጓዝ ከነበረ በተቃራኒ አቅጣጫ ሲሄድ ከነበረ የጭነት ተሽከርካሪ ጋር ፊት ለፊት በመጋጨቱ እንደሆነ አደጋው የደረሰው አመልክቷል በቀድሞው የግብፅ ፕሬዚደንት መሐመድ ሞርሲ ችሎት ዘልፈዋል በሚል የሶስት ዓመት እስራት ተፈረደባቸው። ሌሎች 19 ሰዎች ላይም ተመሳሳይ ክስ በተመሳሳይ ክስ የተለያዩ ቅጣቶች ተጥለውባቸዋል። ይግባኝ እንደሚሉ የሞርሲ ጠበቃ ተናግረዋል። ክቡራትና ክቡራን አድማጮች ይህ ዜና የሚተላልፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ በፕሬዚደንቱ ጆዜፍ ካቢላ ላይ የተቃውሞ ሰልፍ ሊወጡ ነበር በተባሉ ሰዎች ላይ የሀገሪቱ ፖሊስ አስለቃሽ ጋዝ ተኩሷል። ጆዜፍ ካቢላ ስልጣን አልለቅም በማለታቸው ምክንያት እየተነሳባቸው ያለ ተቃውሞና የፖለቲካ ቀውስ እየተባባሰ መምጣቱ ይሰማል። ኢራን ውስጥ ለቀናት የዘለቁ ተቃውሞዎች ተቀጣጥለው ባሉበት ሁኔታ የሀገሪቱ መንግስት ኢንስታግራምና የመልእክት መለዋወጫውን አፕ ቴሌግራምን ዛሬ ዘግቷል። ባለሥልጣናቱ አፖቹን የዘጓቸው ለጊዜው እንደሆነና እርምጃውን የወሰዱትም ሰላምን ለማስፈን በሚል መሆኑን መግለጻቸውን የሀገሪቱ የመንግስት ቴሌቪዥን ዘግቧል። የዜናው ሰዓት አበቃ። መልካም አዲስ ዓመት። ጤና ይስጥልኝ። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ይህ የራዲዮ መጽሔት ዝግጅት ነው። ሁሌም ዜናውን ተከትለን ነውና የምንመጣው። በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ አባ ይፍቱኝ ሲኦል አለ ሲሉኝ የለም ብዬ ክጄ የባልቴት ተረት ነው በማለት ቀልጄ አውቄ በድፍረት በድይ ያለሁና ያንሱኝ በንስሓ ያንሱኝ በቀኖና። ሲኦል ከነጭፍራው በጉም ተሸፍኖ እንዴት ሳላየው ኖርኩ ካጠገቤ ሆኖ አባ ይፍቱኝ ሰይጣን ብሎ ነገር የተጭበረበረ ዋዛ ነው በዋልት ነው ብዬ አስብ ነበረ። ይሄ እውነት ሆኖ ዋዛና ተረቱ ባይኔ በብረቱ ዲያብሎስን አየሁት በሸሚዝ ዘንጦ እልፍ ግዳይ ጥሎ ቸብቸቦ ጨብቶ አባ ልክ እንደ ብርሌ አጥንት ሲከሰከስ፣ አባይን አዋሽን የሚያስንቅ ደም ሲፈስ፣ ለምለም ፍጥረት ሁሉ ወደ አመድ ሲመለስ፣ ልክ እንደ ጧፍ ሐውልት ምስኪኖች ሲጋዩ፣ ምድጃው ዳር ሆነው ይሄንን እያዩ ገሃነም ከላይ ነው ብለው መሳቶ እሱ እንደ ፈቱኝ እግዚአብሔር ይፍትሃው። አባ ይፍቱኝ። የሳምንቱ ምርጥ ግጥም ነው። ከበእውቀቱ ስዩም ምርጥ ግጥሞች መድበል የወሰድነው ነው። በእውቀቱን እናመሰግናለን። ራዲዮ መጽሔት የሰዓት አቆጣጠር መሠረት አዲሱ ዓመት ቀድሞ የጀመረ ይመስላል ይመስላል ማርያ ኬሪ ቆጥረናል። እዚህ የአገሬው ሰዎች ኢትዮጵያውያንን ታድላችሁ ይሏቸዋል። ለምን ሲሉ ሁለት ገና፣ ሁለት አዲስ ዓመት ታከብራላችሁ ነው መልሳቸው። መች በዚህ ብቻ ታዲያ ያቆማሉ? ኤይት የርስ ያንገር ከእኛ በስምንት ዓመት ወጣቶች ናቸው እንደማለት። ለነገሩ እውነት ነው። ገናን ባከበርን በሳምንቱ አዲሱን ዓመት እንቀበልና አብረንም ሃፒ ኒው ዬር፣ መልካም አዲስ ዓመት እንባባላለን። በነገራችን ላይ ሃፒ ኒው ዬር አሉላ ሱ፣ ላንተም ሃፒ ኒው ዬር እንኳን አደረሰ እና አበባ አበባዬ መስከረም ጠባዬ ባንልም አዲሱን የ2018 ዓመተ ምህረት ለመቀበልና ለማክበር አሁን ተዘጋጅተናል። ለመሆኑ የኢትዮጵያው ዘመ ዘመን ቀመር እንዴትና ለምንድን ነው ከአውሮፓውያኑ የተለየው? ለኢትዮጵያ የዘመን አቆጣጠር ባለቤቷ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መሆኗ ይነገራል። ከሆነ ሊቃውንቷ ምን ይላሉ? መጋቤ ብሉይ እዝራ ለገሰ የሊቃውንት ጉባኤ ምክትል ሰብሳቢ ናቸው። ወደ አውሮፓ ደውዬ ነበርና ያገኘዋቸው መጋቤ ወደ አውሮፓ ምን እግር ጣሎ ብዬ ነው የጀመርኩት። ወደ አውሮፓ የመጣሁበት ምክንያት የትምህርት እድል ገጥሞኝ አባቶች አቅደውልኝ የመጣሁት አሁን ጨርሼ በመመለስ ላይ ነው መንገድ ላይ ሌላ የአውሮፓውያን ሁለት ሺ አስራ ስምንት ነገ ነው። እንኳን አደረሳቸው እንላለን። እንግዲህ ዋና ቁም ነገሩ ለምን ተለያየን፣ መቼ ተለያየን የሚለውን ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘመናትን ትቆጥራለች። አሁን ሁለት ሺ አስር ዓመተ ምህረት ነው። ሁለት ሺ አስር ዓመተ ምህረት ብለን ስንናገር ግን መሰረታችን ቅዱስ መጽሐፍ ነው። ኦሪት ዘፍጥረት ምዕራፍ አንድ ከቁጥር አስራ አራት ላይ እግዚአብሔር በጠፈር ብርሃናት ይሁኑ ሰማይ ብርሃናት ይሁኑ ብሎ እንደተናገረና ቀንና ሌሊትን ይለዩ ዘንድ ይላል። ገዢ ሆነው ወይም ደግሞ ሌሊቱን እና ቀኑን እንዲገዙ እየተፈራረቁ እንዲገዙ እድሉ የተሰጣቸው ፀሐይና ጨረቃ ናቸው። ቀናቱን በፀሐይ ከሆኑ የምንቆጥረው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ ፀሐይ የቀን መቁጠሪያ ስለሆነ ቀን በፀሐይ ስለሆነ የሚቆጠረው ሁለት ሺህ አስር ዓመተ ምህረት ብላ ትቆጥራለች። ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን አቆጣጠሯ ልክ ነው። እሷ ራሷ ያመነጨችው ሳይሆን ምን ጊዜም ከመጽሐፍ ቅዱስ ነው የተነሳችው። መሰረቷ፣ መነሻዋ መጽሐፍ ቅዱስ ነው፣ የእኛ ቤተ ክርስቲያን ማለት ነው። እንደው መጋቢ እንዳላደናቅፈውት እንጂ ትምህርቱ ወይም ደግሞ ገለጣው ለእኔ ቢጤው ምናልባት ጠጠር እንዳይል ነገ 2018 ይላሉ አውሮፓውያን። እኛ 2010 ላይ ነን። ይሄ ልዩነት እንዴት መጠቀ? ይሄ ነው እንደ ዋናው ቁልፉ ነገር እንግዲህ። በምንድን ነው የተለያየ ነው የሚለውን እኛ በክርስቶስ ልደት ነው የምንቆጥረው። ጌታ የተወለደበትን ዓመተ ምሕረትን ወይም ከጽንስ ጀምራ ነው ዓመተ ምሕረት ላይ የምትጀምረው። ሮማውያን ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚወለድበት ሰዓት አብዛኛው የአውሮፓ ሀገሮች ከአህዛብ ነው የተነሱ። በነገራችን ላይ እኛ የአይሁድ ክርስቲያን ተብለን የምንጠራው በክርስቶስ የዳነ ነገር ግን ከክርስቶስ ወደዚህ ዓለም መምጣት በፊት ምክንያቱም ቤተ ነቢያትን ሲጠባበቅ የነበረ የአይሁድ ክርስቲያን ተብሎ ይጠራል። የኛ ዓመተ ምሕረቱን ሁለት ሺ አስር ያልንበት ምክንያት ቤተ ነቢያትን ይዘን ፀሐይ መቁጠሪያችን ይዘን እየቆጠር ነው። በአጭሩ አሁን የምንለው ምንድን ነው ሁለት ሺ አስር ነው። በፀሐይ ጨረቃ በሚቆጥሩ ሰዎች ግን ሁለት ሺ አስራ ስምንት ነው። ወይም ደግሞ ሉዊስ ሶላር ሲስተም የሚሉት ወይም የጨረቃና የፀሐይ ጥምር አቆጣጠር ማለት ነው። አውሮፓውያኑ በጨረቃ ነው የሚቆጥሩት ነው የሚሉኝ መነሻው ነው። አሁን በጨረቃ አይቆጥሩ ልዩነቱ ሁልጊዜ ግን ስምንት አመት አይደለም ሰባትም ልዩነት ያለበት አለ አሁን ነው ይሄ ምን ጊዜ ቢሆን የጨረቃው ፀሐይና የፀሐዩ መለየት ነው እና መነሻችን ግን የምንይዘው ግን ትልቁ ነገር ለሰው እንዲረዳ እኛ በፀሐይ ነው የምንቆጥረው፣ እነሱ ግን በፀሐይና በጨረቃ ሲስተም ነው የሚቆጥሩት። ሁለቱም ጥምር ጥምር አቆጣጠር ማለት ነው። ግን የአውሮፓም የኢትዮጵያ አቆጣጠር አመተ ምህረት ነው የሚባለው አደለም። ሁለት ሺ አስር አመተ ምህረት ይባላል በኢትዮጵያ። በፈረንጆቹም ሁለት ሺ አስራ ስምንት አመተ ምህረት ነው የሚባለው እውነት ነው። እንደው ምናልባት ትክክሉ የቱ ነው ማለት ይቻላል ወይ የትኛው ነው ትክክል ቢላ አንድ ሰው አሁን ይቻላል የኢትዮጵያ ነው እውነት የኢትዮጵያ አቆጣጠር ነው። እስቲ እንዴት ለምን? በኦሪት ዘፍጥረት ላይ ቅድም በተናገርኩት መራፍ ላይ ትልቁን ብርሃን ቀን እንዲገዛ አደረገው ይላል። ፀሐይ ማለቱ ነው። የቀን መቁጠሪያ ፀሐይ ከሆነ በቀንሽ ክርክሪት ውስጥ ፀሐይ ባለቤት ከሆነ ሰው መቁጠር ያለበት በፀሐይ ነው። ስለዚህ እውነቱ የተኛው ነው የምንለው፣ የኢትዮጵያ አቆጣጠሩ ለምን በፀሐይ ስለምትቆጥር እኛ ቤተ ክርስቲያን ማለት ነው፣ ወይም አገሪቷ በፀሐይ ስለምትቆጥር። ሁለተኛ እውነት ነው የምንልበት ምክንያት ዘመን የተጀመረው ወይም ደግሞ የዘመን መለወጫ የተጀመረው መስከረም ነው። ሁልጊዜ ለእሱም ምክንያት አለው። አዎ ልክ የምንሆንበት ምክንያት አንደኛ ዘመን መቁጠር የጀመረው በመስከረም ነው። በኋላም ደግሞ እግዚአብሔር እስራኤል ከግብፅ ሲወጡ ባርነትን አሸንፈው ከባርነት ነፃ ሆነው ሲወጡ ሚያዚያን ነው እንዲቆጥሮ የነገራቸው። አውሮፓውያን ግን ወይም ከመስከረም ወይም ከሚያዚያ ስላልሆኑ ትክክል አይደሉም። አጭሩ ደግሞም ጥንት ዓለም ሲፈጠር በመስከረም ነሀ ብሎ የተጀመረው መስከረም ሁ ያደለው መጽሐፍ ቅዱስ ይላል። ራሱ ቅዱስ መጽሐፍ ነው የሚል መስከረም የሁሉ መጀመሪያ ነው ነው የሚሉኝ ይላል። በደምብ አዎ። በእኛ ሀገር እንግዲህ የዘመን መጀመሪያ ብቻ ሳይሆን እንግዲህ ትምህርቱም ምኑም የሚጀመረው መስከረም ነው። አዎ ስለዚህ የትምህርት መጀመሪያም ነው። ዘመንም ደግሞ መቆጠር ሲጀምር በመስከረም የተጀመረው በኋላም ደግሞ እግዚአብሔር ለሰው ልጆች ከህገ ልቡና ወደ ህገ መጽሐፍ ሲሸጋገሩ ሚያዝያን የዘመን መቆጠር እንዲሆን ያደረገው፣ እኛ ልክ እንደሆነ ለማረጋገጥ ስንፈልግ ወደ ትምህርት ቤታቸው እንሄዳለን። በትምህርት ቤታቸው እኛ ልክ መሆናችንን አረጋግጠውልናል። ለምን እንደኛ ይዘጋሉ እንደኛ ይከፍታሉ ለማለት ነው። አዎ። አድማጮች አሁን አይቀሬ የግድ የሆነው ልዩ የአሜሪካ ድምፅ ተከታታይ ፕሮግራም የአገር ጉዳይ ነው። ሰዓት የሀገር ጉዳይ ዝግጅታችን ዛሬም ተሰናድቷል። ከእኛ ካዘጋጆቹ አቅም በላይ የሆነ ነገር ገጥሞን ካልተውኑ በቀር ሁሌም በአገር ጉዳይ ላይ እንግዶች ጋብዘን እናወያያለን። ኢትዮጵያን ማን ይታደጋት በሚል ርዕስ አዲስ አበባ ላይ እሁድ እሁድ የሚካሄደው ውይይት ዛሬ አራተኛውና የመጨረሻው መሆኑ ተነግሮናል። በርዕሱ ዙሪያ ታዲያ የፖለቲካ ድርጅቶች ሚና፣ የምሁራንና የሃይማኖት መሪዎች ሚና እና የሲቪክ ማኅበሮችን ሚና በተመለከተ ንግግሮች ተደምጠዋል። እኛ ለዛሬ በሲቪክ ድርጅቶቹ ዙሪያ የነበረውን ልናይ ነው። በውይይቱ ላይ የተሳተፉት አቶ ታደለ ደርሰህ ናቸው። ወደ ውይይታችን መጽለቅ መጀመሪያ አቶ ታደለ ደርሰ ከልብ አመሰግናለሁ። ራስዎን በማስተዋወቅ ውይይቱን ቢጀምሩልን፣ አመሰግናለሁ። ታደለ ደርሰ ግርማ እባላለሁ የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ኤግዚክቲቭ ዳይሬክተር፣ ያለም የሰላም እና የመልካም ስነ ወገር አምባሳደር። ምንድን ነው አገልግሎቱ? የተቋቋመ ረዥም ጊዜ ነው? ቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ ላለፉት አስራ አምስት አመታት ህብረተሰቡን በተለያየ ሙያ ነው ሲያገለግል የቆየው። ከዚህም አውደ ጥናቶች ይሰጣል፣ አጫጭር ስልጠናዎች ይሰጣል። ፖርሶች ከሚሰጣቸው ስልጠናዎች መካከል የአስተዳደርና ስራ አመራር ነው ያማሻል ስልጠና የአካባቢ መፈሪ የቤተሰብ አመራር ትምህርት የሰራተኛ ትምህርት፣ የአንዳንዱ እንግዲህ ይሄ የሰማያዊ ፓርቲ ያዘጋጀው በየእሁዱ የሚካሄደው ዛሬ እሁድ የመጨረሻው ነው። ምናልባት እርስዎ ባለፈው ሳምንት ከተናጋሪዎች አንዱ ነበሩና ማንን ተወክለው ነው ይህንኑ ቪዥን ኢትዮጵያን ተወክለው ነው የተናገሩት ንግግር ያቀረቡት? አዎ፣ በቦታ ተገኝቼ የመነጋገሪያ ንግግር ያደረግኩት የጅን ኢትዮጵያን ኮንግረስ ፎር ዲሞክራሲ የሚባለውን መንግስት ላይ ያልሆነ ድርጅት ወክዬ ባለፈው ጊዜ ምንድን ነበር ትኩረት ያደረጋቸውት? እርስዎ በተለይ በምን ነጥብ ላይ ነው የተነጋገሩት ወይም ንግግር ያቀረቡት? የሲቪሉ ማህበረሰብ ሚና በሀገር ግንባታ፣ በሀገር ጉዳይ ላይ እና በወቅታዊ ጉዳዮች ምን መሆን አለበት? እኛ የሀገር ጉዳይ ብለን የሀገር ጉዳይ ያሳስቦት አለ ወይ? ምንድን ነው የሚያሳስቦት ብለን እንደምንጠይቀው ይህን ጥያቄ ለእርስ የምናቅርብና ዛሬ በኢትዮጵያ ያለው አሳሳቢ ሁኔታ ምንድን ነው? እንግዲህ እንደሚታወቀው ሁሉ ዛሬ በኢትዮጵያ ውስጥ የሚታየው አሳሳቢ ሁኔታ ዜጎች መቀራረብ አልቻሉም። ዜጎች መነጋገር አልቻሉም። ዜጎች መደማመጥ አልቻሉም። ዜጎች መተማመን አልቻሉም። አንዱ ዲሞክራሲ ውበቱ ልዩነትን ማስተናገድ መቻል። ዲሞክራሲ ማለት የሚገባን አለማጣት፣ የማይገባን አለመመኘት ማለት ይህ ከሆነ ዜጎች በሀገራቸው ጉዳይ፣ ዜጎች በሰላማቸው ጉዳይ፣ ዜጎች በድንበራቸው ጉዳይ፣ ዜጎች በሰላማቸው ጉዳይ ያገባቸዋል፣ ይመለከታቸው። በዚህ ረገድ ደግሞ ነገርም ሆነ ስራን ለማሸነፍ መቀመጥ ያስ፣ መነጋገር ያስ፣ ንግግሩ ደግሞ በእውነቱ ላይ የተመሰለ በዚህ ረገድ እንደ አንድ ሲቪክ ማህበር ወይም እንዳንድ ዜጋ በሀገር ይቅርታ እያገባናል። በሲቪክ ማህበር ደግሞ ለህብረተሰቡ ደግሞ የተለያየ ትምህርት መስጠት ያስፈልጋል። ትምህርትን ሲሰጥ ደግሞ ወገናኝነትን ለህዝብ፣ ወገናኝነትን ለዲሞክራሲ፣ ወገናኝነትን ለህገ መንግስት በማድረግ የሚሰጥ ትምህርት ያለበት ከዚህ ሁኔታ አኳያ ነው። ያገባኛል ይመለከተኛል የሚል ባለድርሻ አካላት ዛሬ በሀገር ላይ ብዙ እነዚህ ችግሮች ሊፈቱ የሚችሉት ችግር አለ ስላልንብስ አይደለም ግሩ መዋቅራ ችግሩ አንድ መፍትሄ ቢሆንም ከዛ ተነስቶ ግን መወያየት ደግሞ ሌላው ሁለተኛው መፍትሄ። ስለዚህ በግልጽ መነጋገር፣ መቀራረብ፣ መወያየት፣ መተማመን ያስፈልጋል። ውይይቱና ንግግሩ ደግሞ በእውነት ላይ መመት አመለካከት አለን ችግሮች ሁሉም አካላት ደግሞ ችግሮች አሉ ሲሉ ያሉትን ተጨባጭ ችግሮች እስቲ ተንትኑልኝ፣ ያስቀምጡልኝ። ቀደም ሲል እርስዎም ዲሞክራሲ ማለት እንግዲህ ሊያገኙ የሚገባውን ነገር ማግኘት ማውና ዲሞክራሲያውን ተግባራዊ ሆነዋል ለኢትዮጵያ ሕዝብ ማግኘት የሚገባውን አግኝተዋል። ከዚህ አኳያ ያሉትን ችግሮች እስቲ ተንትኑልኝ። የዲሞክራሲ ውበቱ ልዩነትን ማስተናገድ መቻሉ ነው ብያለሁ። ቀደም ብዬ እንዳልኩ ና ዲሞክራሲ ማለት ደግሞ በህግ መተዳደር ማለት ለምሳሌ አንዱ ምንድን ነው የመልካም አስተዳደር ችግር አለ፣ ተጠያቂነት የለም፣ ተሳትፎ የለም፣ ኃላፊነትን መወጣት የለም፣ ለህዝብ ጥያቄ ምላሽ መስጠት የለም። ስለዚህ የመልካም አስተዳደር ችግሮች አሉን። እንደ ችግር የዘረዘሯቸው ነገሮች በብዙ ሰዎች፣ በብዙ አካላት የሚጠቀሱ ናቸው። በዚህም የተነሳ አሁን ያለው ሁኔታ በጣም ያሰጋል፣ ለአገሪቱ አንድነትም ያሰጋል። የአስተዳደር ለውጥ የመንግስት ለውጥ የሚጠይቁ ሁኔታ አለ እስከ ማለት የደረሱ አሉ። እናንተ እዛ ደረጃ ተደርሷል ትላላችሁ? እናንተ ማህበር አንድ ሀገር ውስጥ እንግዲህ ዲሞክራሲ አለ ሲባል ቢያንስ ሶስት ነገሮች መሟላት መቻል አለብን። አንዱ ግልጽ እንትን ነው፣ ምንድን ነው ይሄ? ነጻ ሚዲያ። ሁለተኛው ደግሞ ያገባኛል ይመለከተኛል ጠያቂ ማህበረሰብ መፍጠር ነው፣ የትሊክ ማህበር ነው። ሶስተኛው ደግሞ ጠንካራ ተቃዋሚ ፓርቲዎች መኖር መቻል። እነዚህ ከሌሉ ዲሞክራሲ አለ ማለቱ ለእኔ ይከብደኛል። ስለዚህ እነዚህ ነገሮች ያስፈልጋሉ። እነዚህ ነገሮችን ለማምጣት ደግሞ ምን ያስፈልጋል? በግልጽ መነጋገርና መወያየት ያስፈልጋል። ስለማንነጋገር ስለማንወያይ፣ ስለምንሰራ ችግሮቹ ከቀን ወደ ቀን እየጨመሩ እየመጡ ነው። እንነጋገር፣ መፍትሄው እጃችን ላይ ነው ያለው። ምናልባት ይሄንን ቀደም ሲል ገልጠውልኛል። አንድ አገር ውስጥ ዲሞክራሲ አለ ለማለት ሶስት ነገሮችን ጠቅሰዋል፣ ነፃ ሚዲያ፣ ተጠያቂነት መኖር ጠንካራ ተቃዋሚ ፓርቲዎች። እነዚህ ሶስቱ በኢትዮጵያ አልተሟሉም የሚሉ አካላት አሉ። አዎ፣ እኔም በበኩሌ አልተሟሉ ሙሉ በሙሉ አልተሟሉ በከፊል ተሟሉ። ምንድን ነው አድቮኬሲ ስራ እንድንሰራ ተፈቅዶ ልመል አድቮኬሲ ስራ ወይም የጥብቅና ስራ ነገር ግን ሊያሰራ የሚችል ግራውንድ የለም አያሰራም። ስለዚህ ተሟልቷል በከፊል ተሟልቷል ይባላል። በከፊል ነው ግን ይሄ መልካም ጅምር ነው ግን በቂ አይደለም። በቂ ስላልሆነ ይሄ ነገር ያፈጻጸም ችግርም ስላለበት ይሄ መስተካከል አለበት ነው የአድቮኬሲ ስራ እንድንሰራ እንግዲህ በጉዳዩ የኢትዮጵያ በጓራጎት ድርጅቶች ይህን ቢጠቀሙ ከተባለ አፈጣጠር ነው። ችግር አለበት ነው። ይሄ ነው በከፊል ተሟልቷል፣ በከፊል አልተሟለም፣ ይቀረዋል ያልኩበት ግን፣ ይሄ በከፊል ያለመሟላቱ ነገር አንዳንድ ወገኖች እንደሚሉት ሀገሪቱን አደጋ ላይ የሚጥል ይሆናል ትላላችሁ? አዎ ይጥላል። ምንም ቢሆን ምንም ሲቪክ ማህበራት ስልጣን ፈላጊዎች አይደሉም፣ ወይም ለስልጣን የተቋቋሙ አይደሉም። ሲቪክ ማህበራት ህብረተሰቡን ለማንቃትና የህብረተሰቡን ግንዛቤ ከፍ ለማድረግ የተፈጠሩ ናቸው። በዚህ ረገድ ህብረተሰቡን ለማስተማር፣ የህብረተሰቡን ቃት ከፍ ለማድረግ ይድል ሊሆን እንኳን ልማት ተብሎ ሰባዊ መብት ተብሎ ልማት ያለ ሰባዊ ሰብአዊ መብት ያለ ልማት የለም። ስለዚህ ይሄ ካልሆነ ህብረተሰቡ ካላወቀ፣ መብትና ግዴታውን ያወቀ ዜጋ ካልተፈጠረ እንዴት አድርጎ ነው ተጠያቂነትና ግልጽነትን ማፍሰን የሚቻል? ይህንን ስራ ለመስራት ግን ህጉ ማቀብ ጥሏል። ማቀብ ስለጣለ ከፊል ተሟልቷል፣ ከፊል አልተሟላም። ልክ የአውሮፓ ህብረት ሲቪል ሶሳይቲ ገንዘብ እንዳገሩ ስ እንደተቆጠረው ሁሉ ወርልድ ባንክ የአለም ባንክ ከኢትዮጵያ መንግስት ጋር ከመልቲ ዶኖር ትረስ ሊመጣ ገንዘብ እንደ ሀገር ውስጥ ገቢ እንደተቆጠረ ሁሉ አፈጣጠም ላይ ችግር አለበት። እና ያ ነገር በትክክል ስራ ላይ እንደዋለ ሁሉ ሌሎችም ስራ ላይ ቢውሉ ከህጉ በፊት በኢትዮጵያ በጎ አድራጎት ድርጅትና ሲቪክ ማህበራት ሲሰሩ የነበሩትን ስራ መስራት ይቻላል። አሁን ግን እንዳይሰሩ አድርጓቸዋል። በዚህ ሁኔታ ግን አንዳንድ ወገኖች ቁርጥ ያለ መልስ ወይም ማስተያየት አላቸው። ኢትዮጵያ አደጋ ላይ ነች፣ በቃ ይሄ ነገር በሰላም ቢፈታ መልካም ነው። ግን በሰላም እንዲፈታ ለእነዚህ ችግሮች መፍትሄ ለመፈለግ ምን አስተያየት አላችሁ እናንተ እንደ ሲቪክ ማህበር በሰላም የኢትዮጵያ ሁኔታ እንዲፈታ? አሁን ሙስና አለ፣ ሰብአዊ መብት ረገጣ አለ፣ የመሳሰለ በማለት መንግስትን የሚከሱ ወገኖች አሉ። መንግሥት ራሱን ማስተዳደር አይችልም የሚሉም ሌላው ቀርቶ የራሱ የመንግስት ደጋፊ የሆኑ አካላት እየተናገሩ ናቸው። ስለዚህ ምንድን ነው እንደ መፍትሄ የምታቀርቡት በዚህ አሁን ተደቅኗል በተባለው ጉዳይ ዙሪያ ተዋዳን አቶ ታደር እና እኔ ምንድን ነው ቀደም ብዬ እንደነገርኩ ሁሉ አንድ ሀገር ውስጥ ዲሞክራሲ አለ፣ አንድ ሀገር ውስጥ መልካም አስተዳደር አለ ሲባል የግድ ሶስት ነገሮች መሟላት አለባቸው፣ በተግባር መታየትም አለባቸው። እሱን ዘርዝረናል። አሁን ወደ መፍትሄ ነው የምፈልግ በዛ ረገድ እንደው ሁሉም ባለ ድርሻ አካላት በሀገሩ ጉዳይ ያገባዋል፣ ይመለከተዋል። በግልጽ ሊወያየ ያስፈልጋል፣ ሊነጋገር ያስፈልጋል። እኔ በራሴ ጉዳይ ለመነጋገር ካልቻ ስለእኔ ሌላ ሰው ሊናገርልኝ አይችሉም። እኔ ኔ መናገር ያለብኝ ስለ ራሴ ጉዳይ ችግሩን ማቆሜ ነኝ። ሌላው መንግስት በመንግስትነቱ ሆደ ሰፊ፣ መንግስት በመንግስትነቱ አጋሽ፣ መንግስት በመንግስትነቱ ይቅርባይ፣ መንግስት በመንግስትነቱ መሀሪ፣ መንግስት በመንግስትነቱ ሆደ ሰፊ መሆን መቻል አለበት። ኢህአዴግ መንግስትም ነው፣ ኢህአዴግ ፓርቲም ነው። ንግግር ሲሉ ከማን ጋር ነው ግን አቶ ታደለ? በዚህ ንግግር ውይይት ሲሉ ማን ከማን ነው የሚዋየው፣ የሚነጋገረው፣ የሚደራደረው? ለምሳሌ ተቃዋሚ ፓርቲዎች ከመንግስት ጋር፣ መንግስት ከተቃዋሚ ፓርቲዎች ጋር፣ ሲቪክ ማህበራት ከመንግስት ጋር መንግስት ከሲቪክ ማህበራት ጋር የሃይማኖት ተቋማት ከፓርቲዎች ጋር ፓርቲዎች ከሃይማኖት ተቋማት ጋር መነጋገር መቻል አላባቸው ምክንያቱም የሚነጋገሩ ስለ ሀገር ጉዳይ ነው የሚነጋገሩ ስለ ህዝብ ጉዳይ ነው የሚነጋገሩት ስለ መሬት ጉዳይ ነው የሚነጋገሩት ስለ ተከበረች ሀገር ነው የሚነጋገሩ ስለ ዜግነት ጉዳይ ነው ስለዚህ በጉዳዩ ላይ ሳይነጋገሩ ዝም ብሎ ዲሞክራሲ አለ ማለት የት እንዲያደርስ አይችልም የዲሞክራሲ ውበቱ ልዩነትን ማስተናገድ ከሆነ ልዩነቶቻችን እንዳሉ ተነጋግረን መደማመጥ መቻል አለብን አንድም መንግስት በመንግስትነቱ አንድን መንግስት ደግሞ በፓርቲነቱ። አሁን ለእኔ ኢህአዴግ አንድን መንግስት ነው፣ አንድን ፓርቲ ነው። መንግስት ሲሆን ምን ይስራ፣ ፓርቲ ሲሆን ምን ይስራ ለይቶ ሊያሳየን ይገባል። በመንግስትነቱ ቀደም እየጠቀስኳቸው ነገሮች ማሟላት አለበት። ኢህአዴግ በፓርቲነቱ ደግሞ እንዴት እንደሚያሸንፍ እንጂ መጨነቅ ያለበት እንዴት እንደሚሸንፍ መጨነቅ የለበት። ግን ይሄ ንግግር አቶ ታደለ እንደው አቋረጥኮት እንጂ ይሄ ንግግር ከዚህ ቀደም ከሞላ ጎደል ተካሂዷል። መንግስት ከፓርቲዎች ጋራ ፓርቲ ለፓርቲ እርስ በርስ ግማሹ ግንባር በመፍጠር ውህደት በማድረግ የመሳሰለ ንግግር ተደርጓል። የአሁኑ ንግግር ግን በአንዳንድ ወገኖች አመለካከት የአሁኑ ንግግር የአሁኑ ውይይት ወደ ሽግግር የሚወስድ እንጂ ይሄን ያለውን ስርዓት አወያይቶ ጠግኖ እንዲቀጥል ለማድረግ አይደለም ይላሉ። እና እርስዎ ይሄ ንግግር እርስ በርስ ተወያይቶ ባለው ስርዓት መፍትሄ መፈለግ ነው ወይንስ የሽግግር ውይይት መደረግ አለበት ስርዓት የመለወጥ ምንድን ነው? እኔ ልል የምፈልገው ነገር ምንድን ነው፣ ከምርጫ ቦርድ ያገኙት መረጃ ነው። ስልሳ አምስት የፖለቲካ ፓርቲዎች አሉ ይላል ምርጫ ቦርድ። እነዚህ ስልሳ አምስት የፖለቲካ ፓርቲዎች በሀገር ጉዳይ በሀገር አጀንዳ ላይ ሊነጋገሩ ይገባል። ኢህአዲግም ከስልሳ አምስቱ ፓርቲ አንዱ ነው፣ ሊነጋገር ይገባል። ከዛ ባሻገር ደግሞ ከመነጋገር ባሻገር ከተቃዋሚ ኃይሎች ጋር መነጋገር ይሁን በመንግስትነቱ ኢኔብሊንግ ኢንቫይሮመንት ውጪ ሁኔታ መፍጠር ግዴታ አለበት። በፓርቲነቱ ደግሞ እንዴት እንደሚያሸንፍ እንጂ እንዴት እንደሚሸንፍ መጨነቅ የለበት። ተቋሚ ፓርቲዎች ደግሞ ኢህአዲግ አይደለም እንደ ጭቃጭሳ ሊፈጥራቸው ይገባል። ራሳቸው መፈጠር መቻል አለባቸው። በዚህ ጉዳይ ላይ ሆኖ የፓርቲና የመንግስት ልዩነትን ኢህአዲግ ሊያሳይ ይገባል፣ በአሰራር ደረጃ በመርህ ደረጃ። ሌላው ደግሞ ተቋሚ ፓርቲዎች አሉ። ተቋሚ ፓርቲዎች እርስ በርሳቸው ከመነጣጠል ይልቅ አንድ ሁነው በሀገር ጉዳይና በህዝብ ጉዳይ ላይ በአላማ ጉዳይ ላይ አንድ ሁኖ ሊነጋገሩ ይገባል። አንዱ ነው። ከመነጋገር ይልቅ አሁን መለያየቱ የቀናቸው ነው ያለው። ይሄ ምቹ ሁኔታ አይደለም። እዚህ ረገድ መናገር እኔ ምናልባት ምናልባት ጥያቄን በትክክል ካላቀረብ ቅርታ ጠይቃለሁ። አሁን ያለው ወይም ሊደረግ የሚገባው ንግግር ስርዓት ለመለወጥ የሽግግር መንግስት ለመመስረት የሚካሄድ ውይይት እንጂ ተወያይቶ መንግስትን አስተካክሎ እንዲቀጥል ማድረግ አይደለም የሚሉ አካላት አሉና በእናንተ አስተያየት የሽግግር ስርዓት አዲስ የሽግግር መንግስት ለመመስረት መካሄድ አለበት ውይይት እንደሚሉት ወይም ያን ሐሳብ ከሚያንጸባርቁ ጋር ትስማማላችሁ ወይ ማለቴ ነበር። ትስማማለሁ። በመነጋገር ብዙ መፍትሄዎች ሊመጡ ይችላሉ። ሽግግርም ያስፈልጋል። ይሄ እኮ በሊዝ የተገዛ ቦታም አይደለም። አሁን ያለውን ገዢ ፓርቲ ኢህአዴግን መክሮና ዘክሮ ጥሩ መንግስት ለማድረግ ይቻላል የሚል አመለካከት አለው ትርሶ በእውነት ላይ ከተነጋገርን ይቻላል። በእውነት ላይ ካልተነጋገርን ግን አይቻልም። ንግግራችን ግን በእውነት ላይ መሆን መቻል አለብን። መንግስት ለመሆን አቅቶታል ስለተባለ ነው ይህን ጥያቄ ያቀረብኩት። እስከ መቼ ድረስ ነው የውሸት ኑሮ እየኖርን የእውነት ሞት ንሞት? ይህ አስጨንቀኝ ይህ ስለሚያስጨንቀኝ የእውነት ኑሮ እየኖርን የእውነት ሞት ሙት። ሁላችን ለእውነት እንነጋገር። ሁላችንም እናልፋለን እኮ። መልካም ውይይታችን ይቀጥላል። አቶ ታደለ ምናልባት፣ አድማጮች ሁለተኛውን የማጠቃለያ ውይይታችንን በመፍትሄው ላይ እናተኩራለን። እስከዛ ድረስ ይጠብቁኛል። ወደ ሁለተኛው ከመሄዳችን በፊት ጠብቃሉ። የአገር ጉዳይ ሉላ አልተቋጨም። ሁለተኛ ክፍል ዛሬውኑ ይቀርባል። ዛሬውኑ ቆየት ብሎ ከአንድ ፕሮግራም በኋላ ይቀርባል። አድማጮች እንዳትሄዱ ተከታተሉ። ታዲያ ተሳትፏችሁ ዛሬም ይጠብቃል። አሉላ! አቤት። ቀጣዩን ባዶ ቦታ ሙላ። እሺ። አባይ ጉደል ብለው አለኝ። በትሳስ በል ሙላ። የማን ልብ ይችላል። እስከዚያው ድረስ ነው አዲሱ? ጎበዝ ወይም ደግሞ አባይም ቢሞላ አለው መላ መላ ይባላል። አባይም ቢሞላ መሻገሪያው ሌላ አስ ተብሎ የለ። የንጉሴ አክሊሉን ዝግጅት ዳር ዳር እያል ነው ነው አሳ በላሽ አለሁ። አባይ ዳር ነው ቤቴ። ዶሮ መረቅማ ከወዴት አባቴ ይለዋላ። በንጉሱ ዘመን የነበረ ዜመኛ በደርጉ ዘመን የነበሩ የዩኒቨርሲቲ ተማሪዎች ደግሞ ንጉሴ በአባይ ዙሪያ ያሰናዳውን ተከታታይ ዝግጅቱን ዛሬ ይጀምራል። መስኮቱን ስንከፍት ለዛሬው የመነሻ ዝግጅቱ የቴሌቪዥን ካሜራ ባለሙያ የነበረውን ኤልያስ ብሩን ይዟል። እናም አሁን መስኮቱ ተከፈተ። እስኪ ጠይቁልኝ የኢትዮጵያ ህዝብን፣ እስኪ ጠይቁልኝ ቤኒሻንጉል ጉምዝን። እስኪ ጠይቁልኝ ባህር ዳር ጐጃምን። አባይን ህዳሴ አላችሁት። ለምን የአራት ሺው ዘመን ታሪኩ ቀረና አባይ ህዳሴ ነው ተባለ? በዜና ዜናውስ መልካም ነው። የእኔ ግን ሐሳቤ፣ ስጋቴ ወዲህ ነው። አባይ የሚለው ስም ተረስቶ እንዳይቀር ነው። ወደ ሱዳን ውስጥ ተሻግረን ከገባን በኋላ እዛ ያለው በርበሬውም ሽንኩርቱም፣ ቃሪያውም፣ እህሉም፣ ዘንጋዳውም በቆሎም ሁሉ እዚህ እኛ አዲስ አበባ ውስጥ ያለ ገበያ ነው የመሰለኝ። በእውነት መርካቶ የሄድኩ ነው የመሰለኝ። ያ ነው የማየው። ይሄ ለካ ከዚህ ከመሀል ሀገርም፣ ወደዛ ከጎጃምም አካባቢ ምናምን ይሄዳል ወደዛ ያንን። አዎ ታዘበ እንግዲህ። አባይን በስፋት የምናየበት ቦታ ስንሄድ ለካስ ከደቡብ ሱዳን ጋር ድሮ ቀደም ብሎ በነበረው ስርዓት የእንግሊዞች ይሁን የጣሊያኖች አናውቅም፣ እስከ ጋምቤላ ድረስ ትልልቅ ጀልባዎች እየመጡ ከግብጽ ጀምሮ እየመጡ የሚያስፈልገውን ነገር እየገዙ ከዛም ይዘው እየመጡ ሸቀጦችን ልውውጥ እንደነበረ ይሄዳል የሰማ ነው። እዛን ጊዜ ነው እዛ ነው እንግዲህ ወዳደቁ አንዳንድ ነገሮችን ድምጭ ማምረድ ትንንሽ ጂቴዎች አሉ። ጂቲ ምልክ መርከብ መጥቶ ተጠልሎ ሰው ቀርቦ እቃ የሚያወርድበትና የሚያወጣባት አይነት ነገር የነበረውን ያንን ያንን ነገር ሰራራንና መጨረሻ ላይ የአባይ ነገር ገረመኝ። እዛ ስንደርስ ራሱ የመጣው ጀልባ ልበለው ወይም መርከብ አይደለም፣ ግን ለአካባቢው መርከብ ነው፣ ለኛ ግን ጀልባ ነው። ከማነሰው የተነሳ እንጂ በሱ ሲሄድ ውሃውን እንዲህ የሚቀድበት ከኋላ የሚሽከረከረው ሞተር ጀልባውን ወደፊት የሚገፋው እንደ ማቀዝቀዣ ወይም ደግሞ እንደ መቅዘቢያ የመቅዘቢያው አለ፣ እሱ ብቻ ነው አባይን የሚያነቃንቀው የነበረው። አባይ ግን መሄዱንም አታውቅም፣ ዝላጥ ብሎ ነው ያለው። ያም ጀልባ አልፎ ሄደ። እኛም እዛው ቁጭ ብለን ያንን ነገር አንድ የቅጠሉን ስንወረውር አንድ ይሄ እኮ ባህር አይደለም የሚሄድ ወንዝ ነው አባይ አለ አባይ ከሰከላ ጀምሮ ያንን ተራራ እየገመሰ እየዘለለ እያለቀሰ እየጮኸ ጣና ገባ ከጣና ደግሞ ሲወጣ ጭራሽ ደግሞ ሪ እያለ እምባ ሳይሆን እምባ ታይ እንደውም ከሰው አይን የሚወጣ እምባ ኩልል ያለ ነው ድፍርስ አይደለም ደም ደም እያለቀሰ ይወጣል ከዚህ በኋላ ኤልያስ ተመልከት፣ ከኢትዮጵያ ተመልከት፣ ከኢትዮጵያ እያለቀሰ ወጣ፣ እየሳቀ ወጣ። መጥቶ እየተፈጠፈጠ ውኡ እያለ ራሱን እየጮኸ ወጣ። እዚህ ሲመጣ ግን ለማን ያልቅስ ደህና ሁኑ ብሎ ው ጸጥ ብሎ ወደ መቃብር እንደሄደ ሰው ድምፁን ሳያሰማን ሄደ። ጳውሎስ ኞኞ ነው ይህን የተናገረው። የዛሬ አስራ አምስት ቀን እንግዲህ አባይን ከመነሻው እስከ መድረሻው በካሜራቸው ቀርጸው ከዛሬ ሰላሳ ስምንት ዓመት በፊት ጀምሮ ለታሪክ መዘክርነት ካቆዩ ሁለት አንጋፋ ባለሙያዎች ጋር መጨዋወት እንጀምራለን። በተከታታይ የዚያ ሰው ይበለን። ወደ ቀደመው ነገራችን እንመለስ። የአገር ጉዳይ አሁን ወደ ሁለተኛው ክፍል ተመልሰናል፣ ወደ መፍትሔው ጉዳይ። አቶ ታደለ እንደ መፍትሄ የሚያቀርቡትን ሀሳብ በጥያቄ መልክ ላቅርብ። ይሄ ሁኔታ የሀገር ጉዳይ ያሰጋልና የሀገር ጉዳይ እንዴት ነው? አሁን በጣም አስቸጋሪ ሁኔታ ውስጥ ነው አገሪቱ ያለችው የሚሉ ወገኖች አሉና፣ እናንተ ይሄ ችግር አሁንም ያሰጋችኋል ወይ? በኢትዮጵያ ያለው ሁኔታ መፍትሄ የምትሉት ምንድን ነው? የመሳሰለውን እንዋይ። አዎ ያሰጋኛል፣ ያስጨንቀኛል። ምን ያስጨንቃል፣ ምን ያሰጋል ብትለኝ፣ የአራት ልጆች አባት ነኝ ግን የልጆቼ የወደፊት ዕጣ ፈንታ ያሰጋኛል፣ የወደፊት ህይወት ያሰጋኛል። ሀያ አምስት ዓመት በዚህ ስራ ላይ ቆይቻለሁ፣ ያለው በተለያየ በሌላም ድርጅት፣ በዚህ ድርጅት ደግሞ አስራ አምስት ዓመት ያለው። እስከ መቼ ድረስ ነው የውሸት ኑሮ እየኖርን የእውነት ሞት የምንሞተው? ነው እና ምን ይሻል ማስተዳደር ችግር እና በዛሬቱ ተጨባጭ በዛሬቱ ኢትዮጵያ ተጨባጭ ሁኔታ ምንድን ነው ምን ይሻላል ይላሉ። ሰላም ኖሮ በጤና መኖር እንዲቻል መፍትሄ ምንድን ነው? መፍትሄው በጣም ጥሩ ነው። የፖለቲካ ፓርቲዎች ጋር ያለው መፍትሄ ከራሳቸው ጥቅም የፓርቲያቸውን ጥቅም ከፓርቲያቸው ጥቅም የሀገራቸውና የህዝባቸውን ጥቅም ሊያስቀድሙ ይገባል። በፓርቲዎች ዘንድ፣ በሚዲያ ዘንድ ደግሞ ሁሉም የግል መሆን የመንግስት ሚዲያ በህብረተሰቡ የእውነት ወቅታዊ መረጃ ሊሰጡ ይገባል። ነጻ ሚዲያ የለም እያሉኝ ስለ ነጻ ሚዲያ ተግባራትና ኃላፊነት ከነገሩኝ መንግስት ፓርቲዎችን በህገ መንግስቱ መሰረት ሊያሰራ አልቻለም ብለው ሲያበቁ፣ እንደገና ፓርቲዎች እርስ በርስ እንዲህ ቢያደረጉ ብለው በምክር ደረጃ መስጠት ምናልባት ቀደም ሲል ከተናገሩት ጋር አይቃረንበትም? መቃረን አይደለም። የሚማር አካል ካለ ዛሬም ቢሆን የኛ አላማ ሲቪክ ማህበራት ማስተማር ነው። መማር የሚክላቸው ካለ እና ለምሳሌ ያጠፋ ሰው እኮ ሊያጠፋ ይችላል። ማጥፋት እኮ ጥፋት ብቻ አይሆንም ወይ ጥሩ አሸናፊ ወይ ጥሩ ተሸናፊ መሆንም ያስፈልጋል። ያጠፉት ሰዎች አጥፍተው ይቅርታ መጠየቅ ጀግንነት ነው። ይቅርታ የሚጠይቅ ደፋር ሰው ነው። ፈሪሰው ይቅርታ አይጠይቅም። ይቅርታ የብርቱዎቹ ባህሪ ነው። የተበደለም ጥሙን ረስቶ ለአንዴና ለመጨረሻ ሊተው የሚችለው በእውነት ላይ የተመሰረተ ይቅርታ መጠየቅ ሲቻል ነው። ስለዚህ ይቅርታ የሚጠይቅና ወደ መስመር ወደ ፍራክሪ ከሩሉ የሚመጣ ካለ ወደ ትክክለኛው ዓላማ ይሄ ይጠበቃል መፍትሄ ከዛ ውጭ ግን በግልጽ ሁሉም ዜጋ ማንም ከማንም ሳይለይ በሀገር ጉዳይ በወቅታዊ ጉዳይ ላይ ልንነጋገር ይገባል። መፍትሄው በግልጽ መነጋገርና መወያየት ነው። ይቅርታ ደግሞ ሀያ የይቅርታን ጉዳይ ካነሱ በአሁኑ ሰዓት ይቅርታ መጠየቅ አለበት የሚሉት ክፍል አለ ማ ለምሳሌ እኔ የስነ ልቦና ባለሙያ አይደለም። ይቅርታ መጠየቅ አለበት ያሉት ማንን ነው? ባለ ይቅርታ መጠየቅ አለበት ያጠፋህ ክፍል ይቅርታ መጠየቅ መቻል፣ ተጣርቶ ጉዳዩ በአስቸኳይ ይቅርታ ሊጠይቅ ይገባል። ለምሳሌ ያህል ቀደም ሲል አይተህ እንደሆነ ለአስራ አንድ ወራት ነው ለምናምን ጊዜ ያህል የአስቸኳይ ጊዜ አሁን ይታውጆ ነበረ። የዜጎ የሰብአዊ መብት ተነስቷል። ያ የተነሳው ምንድ ሰላም ስለጠፋ ምናምን ተብሎ ነው። በዛን ሰዓት የታሰሩ ሰዎች አሉ። በዛን ሰዓት የመብታቸው የተረገጡች አሉ። እነዛ ሰዎች ካጠፉ እነሱ ይቅርታ ሊጠይቅ ይገባል። ካያጠፉ ከታሰሩ ደግሞ ያሰራቸው ፍል ይቅርታ ሊጠይቅ ዛሬ በኦሮሚያ አካባቢ ዛሬ አማራ ክልል ብትሄድ ብዙ ችግሮች ነበሩ። በእነዚያ ችግሮች የተነሳ ደስ የተፈጠረ ችግር አለ። ያጠፉ ሰዎች ካሉ ጥፋታቸው ተነግሯቸው እነሱ ይቅርታ ሊጠይቅ ይገባል። ሳያጠፉ ግን የታሰሩ ካሉ፣ ሳያጠፉ ግን የተበደሉ ካሉ፣ ሳያጠፉ ግን ሰብዓዊ መብታቸው የተረገጠ ካለ ተጣርቶ ደግሞ አጥሹ ክፍል ይቅርታ ሊጠይቅ ይገባል። ያጠፋው ነውን ነገር ይቅርታ ልንጠይቅ ይቅርታ መጠየቅ እኮ የብርቶቹ ባህሪ እንጂ የደካሞቹ ባህሪ አይደለም። ይቅርታ ጀግኖች እንጂ ፈሪዎች ይቅርታ መልካም መልካም ነው። ይቅርታ መጠየቅም ባህል መሆን መሻል አለ። ይቅርታው ግን በእውነት ላይ እሺ። መልካም። ከቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ አቶ ታደለ ደርሰ፣ አድማጮቼ ስም ከልብ አመሰግኖታለሁ። እኔም እናንተም በጣም አመሰግናለሁ። He's a man, a steam a a steam man, a a ha ha ha and we don't want to whoa So come ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ አሁን የእናንተ ነው ሰዓቱ። ሰላም ለእናንተ ይሁን እያልኩኝ በእሁዱ ቀን ኢትዮጵያ ፖለቲካ ጉዳይ ላይ በነበረው ውይይት ዶክተር ብርሃኑ ናቶ ሸዋስ ሌሎችም ሁሉ አስተያየት ይሰጡ ነበር። ጥሩ ገንቢ መልካም ሀሳብ ነው። ሌላው በመጽሐፍ ቅዱስ ጉዳይ ላይ በኩሽ ስም የተተካው የኢትዮጵያ ስም መሩ እንዲሆን አድርገዋል የተባሉት ዶክተር እና ፓስተር በጉዳይ ውስጥ ምንም የሉበትም። ፕሮፌሰር ጌታቸው ሲናገሩ የሰማሁ መሰለኝ በትክክል ነው ያሉት። በተለይ የጀርመን ድምፅ ሬድዮ ጣቢያ ላይ የተሰጠው ማብራሪያ በተሰሙ ግልጽ ነው። የሉበትም በሌሉበት ነው ስማቸውን ያገናሉት ሰውየ እንጂ ምንም ያደረጉት ነገር የለም። የኢትዮጵያ ሙሉ በሙሉ ከዛ መጽሐፍ ቅዱስ ላይ አልተነሳም። የተወሰነ ነው የተነሳ። ዶክተሩ እንደው ራሳቸውን ከፍ አድርገው ሁሉ ነገር እሳቸው እንዳረጉት እሳቸው እንደቀየሩት ሆነው በጥያቄ ሲፈልጓቸው ሁሉ አይመችኝም ብለዋል እና የሉበትም በሌሉበት ነው እንደም ምንም በዚህ ትርጉም ስራ ውስጥ አልገቡ የተባለ ውሸት ነው። ራሳቸው ስማቸው ስለተጠራ የሚያደርጉት እንትን ነው። ስማቸውን ማግነን እና ጥሩ ነገር በጎ ነገር የላቸውም። ደግሞ አመሰግናለሁ። ኢትዮጵያን እግዚአብሔር ባርክ ነው። ሰላም። የአሜሪካ ድምፅ እንደምናችው። አንድ የአማርኛ አባባል አለ። አያገባው ገብቶ አያወዛው ተቀብቶ ይባላል። አንድ በለው የሚባል ግለሰብ ከካናዳ ሁልጊዜ እየደወለ የራሱ የሆነ ሀሳብ አይቀርብም። የሰዎችን ሀሳብ ግን ከሌን እንዳያደርጋችሁ ከሌን እንዳያደርጋችሁ እያለ ወቀሳ ያቀርባል። ለምን የራሱን ሀሳብ ብቻ አቅርቦ አስተያየቱን አይሰጥም? እባክህ ስለ ራሱ ብቻ ተናገር፣ ለሌላው ራሱ ባለ ጉዳዩ ይወቅበት። አመሰግናለሁ። አስበለው ነኝ። ቻው። ጤናስጥልኝ ቪዎች ሁላችሁም የቪኦኤ ዜና አቅራቢዎች በተለያየ ጊዜ በምታቀርቡት ነገር በጣም ደስተኛ ነኝ። ነዋሪነቴ የቶሮንቶ ነው። አቶ አክሊሉን በማቅረባችሁ በጣም ተደስቻለሁ። አቶ አክሊሉ በቅርብ የማውቀው ነው። ቡቼፐር ነው የሚሰራው። በጣም በጣም በቃ እንዴት ብዬ ልንገራችሁ? በቃ ለኢትዮጵያ ለማንም ለማንም ደራሽ ነው። በሚያደርገው ነገር በጣም ደስተኛ ነኝ። ሌላው ደግሞ ምሁራኖች ታቀርባላችሁ በብዙ በምታቀርቡት ነገር ደስተኛ ነኝ። ግን አንዳንድ ጊዜ በምታቀርቡት ነገር እገሌ ጠይቄ አላነሱ የሚለው ነገር ለእኔ ሙሉ አይሆንም። ብትችሉ ማንንም ብታቀርቡ ደስ ይለኛል፣ ወዳቸዋለሁ። በምታቀርቡት በቃ ምንም ቪኦኤ አመልጦኛ አያውቅም። በእውነት ነው ምላችሁ፣ እንዲያመልጠኝም አልፈልግም። የቪኦች አድማጭ ሱሰኛ ሆኝላቸዋለሁ፣ እወዳቸዋለሁ ባይ ሰላም። የአሜሪካን ሬዲዮ የአማርኛ ድምፅ ፕሮግራማችሁ ውብ ነው። የዘወትር አድማጫችሁ ነኝ። በቪኦኤ ሃያ አራት በምታስተላልፉት ላይ ለአመታት በቲቪው ላይ የሰው ፎቶ ታሳያላችሁ። እኛ የሰው ፎቶ ማየት አልናፈቀንም። ሰነችን የሚናፍቀን የዓለም ተጨባጭ ሁኔታ እንጂ ፎቶ ማሳየት ከፈለጋችሁ የሀገራችን ቅርሶች፣ አብያተ ክርስቲያናት፣ መስጊዶች በቅኝ የዱር እንስሳትና ጋራና ሸንተሮሮ ወንዞቻችን፣ ወዘተ የመሳሰሉት እያሉ በሰው ፎቶ አታሰልቹን እባካችሁ፣ አንሱት። አመሰግናለሁ። እኔ ስጥልኝ ጋሻ አሉላ ሰላም ብያገኛው ጋሼ ብልም ምንም አይመስልም። ያው እንደ ምሁርነትን እንደ ጋዜጠኝነት ጋሼ ይገባሃል። እና አሉላዬ፣ ሰላም ለአንተ ይሁን የአገባናንበ በሚለው ፕሮግራማችሁ ሀሳብ አለው እሁድን፣ እንደውም አጠፈ በጣ በሶስት ከምት መጣ ቢሆን ደስ ይለኝ ነበረ። ግን አይሆንም ይሄ ጊዜ ስራ ነው እና አዎ፣ አወያዩ ምሁራኖችን ጥሩ ነው። ግን የዘነጋችሁት ነገር አለ። በዋት ራሴን ገምገም ያለው የቆሸሸ ነበረ አስተዳደር። በእላው ላይ ያሉት እነዚህ ራሳቸው እንደ ሰንሰለት የተሳሰሩ የራሳቸውን ግሩፕ መፍርተው ታላቁ መሪ እያሉ ሲመጻደቁብን የነበሩ ናቸው ብሎ አዲስ እንትኖችን መርጠዋል። ግን ታዲያ የታሰሩት ምሁራኖችም ጋዜጠኞች የምታሰሩት እነዛ እዛ በሚያራምዱ ሰንሰለት ወር በሚሰሩ ሰዎች ጊዜን ለምን አይለቀቁ? በስተት ነ የታሰሩት ይቅርታ ጠይቁ ፍርድ ቤቱን በነጻ ቢለቃቸው ደስ ይለኛል። ይህንን እንደው ብታወያይልኝ አሉላ ደስ ይለኛል። እወድሃለሁ፣ አከብረሃለሁ ነጋሽ አዲሱ። ማ እንደው ይችን መልእክት ልክ ያለው እንግዲህ ያው በአንድ በይ ሁለታችሁ የናንተ ስልክ ለማግኘት የመስቀል ወፍ መፈለግ ይሻላል። ደናሁን እንዲህ ባቀረብናቸውም ሆነ አድማጮች ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ እንደ ቀለላችሁ በመጽሐፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን የተሳተፋችሁንም አመስግን፣ ለምሽቱ ያልነውን በዚህ ልንቋጭ ነው። ይህ ዜማም እስከ ማጠቃለያ ዜና ያዳረሳችኋል። መልካም የአውሮፓውያን አዲስ ዓመት 2018 Estimar